ዲሞክራቶችና አንዳንድ ሪፐብሊካኖች የዕዳ ጣሪያውን እስከ አውሮፓውያኑ 2027 ድረስ ለማራዘም ያቀረቡትን ጥያቄ ከተቃወሙ በኋላ ሐሙስ ዕለት በሕግ መወሰኛ ምክር ቤቱ በችኮላ የተደረገው ድርድር ከሽፏል። ለውጡ የመጣው ተመራጩ ፕሬዚደንት ዶናልድ ትራምፕ እና ኤሎን መስክ መንግሥትን እስከ መጪው መጋቢት ድረስ በገንዘብ ለመደገፍ የተጠየቀውን የሁለትዮሽ ስምምነት ውድቅ ካደረጉ በኋላ ነው። የአሜሪካ ድምፅ የህግ መወሰኛው ምክር ቤት ጋዜጠኛ ካትሪን ጂፕሰን እና አሶሺዬትድ ፕሬስ የላኩልንን ዘገባ የደንገረሞ ተመልክተዋለች፣ እንደሚከተለው አቀናብረዋለች። የዩናይትድ ስቴትስ ህግ አውጪዎች ከዛሬ አርብ በኋላ የሚያገለግል የመንግስት ስራ ማስኬጃ ገንዘብ ሳያጸድቁ ሰዓት እየሄደባቸው ነው። በችኮላ በተጠራው የትላንትናው ምሽት ድርድር የህግ መወሰኛ ምክር ቤቱ መንግስትን ለቀጣይ ሶስት ወራት የሚቆይበትን የበጀት እቅድ 174 በ235 ድምፅ በመቃወም ያገደ ሲሆን፣ በተመሳሳይ የዕዳ ገደቡን ለሁለት ዓመታት ከፍ ማድረግ የሚለውም ውድቅ ሆኗል። የሕግ መወሰኛው ምክር ቤት አፈ ጉባኤ ማይክ ጆንሰን ረዥም ሂደት ነው። አንዳንድ ጊዜ ከስምምነት ላይ ለመድረስ ጊዜ ይፈጃል። የአሜሪካ የዕዳ ገደብ እስከ 2027 ያራዝም የነበረው ስምምነት ትላንት ምሽት ከሽፏል። መጪው ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ገጻቸው ላይ ሪፐብሊካኖች የገንዘብ ድጋፍ ረቂቅ ከማጽደቃቸው በፊት የዕዳ ጣሪያውን ከፍ ለማድረግ እንዲጠይቁ ከለጠፉ በኋላ በጥቂት ሰዓታት ጊዜ ውስጥ ነበር ድርድሩ የተደረገው። ኬቪን ኮሳር የተሰኙ የአሜሪካ ኢንተርፕራይዝ ተቋም ባልደረባ የሆኑ ተንታኝ ለአሜሪካ ድምፅ እንደተናገሩት ይሄ ጥያቄ ከባድ ነው። በተወሰነ ደረጃ እሳቸውን ይጠቅማቸዋል። ምክር ቤቱ አሁን የሚያስተናግደው ከሆነ በኋላ መደራደር አይኖርባቸውም ወይም የዕዳ ገደቡን በመጨመራቸው ከተቃዋሚዎቹ ከሚገጥማቸው ተቃውሞ ጋር መጋፈጥ አይኖርባቸውም። በሌላም በኩል የምክር ቤቱ አባላት ለገና በዓል ከተማውን ለቀው ከመውጣታቸው በፊት ቶሎ መጠናቀቅ ያለበት ጉዳይ ነው። የዕዳ ገደቡ እንዲጨምር የሚሰጠው ድምፅ እጅግ በጣም ከባድ ነው። ትራምፕ ትላንት ሐሙስ ከሰዓት በኋላ የተደረገውን አዲሱን ስምምነት ቢያጸድቁም፣ ነገር ግን ሃውስ ፍሪደም ካውከስ የተሰኙት የወግ አጥባቂዎቹ ቀኝ ዘመም ሪፐብሊካን የምክር ቤቱ አባላት ሪፐብሊካኖች በግዴለሽነት ሀገሪቱ ከምትችለው በላይ ወጪ እያጸደቁ ነው በማለት ጥያቄውን ውድቅ አድርገውታል። ሁኔታው አፈ ጉባኤ ጆንሰን የፊታችን ጉርጉር ሲያኑ ጥር ሶስት ቀን አፈ ጉባኤ ሆነው እንዲቀጥሉ ከሚደረገው ድምፅ አሰጣጥና ከመጪው ፕሬዚዳንት የዕዳ ጣሪያ ጭማሪ ጥያቄ ጋር አጣብቂኝ ውስጥ ከቷቸዋል። ቺፕ ሮይ በሕግ መወሰኛው ምክር ቤት የሪፐብሊካን ተወካይ ናቸው። 330 ቢሊዮን ዶላር እንኳን ደስ ያለው በጎርጎሮሳውያኑ ህዳር አምስት እንደገና አብላጫውን ካገኙ በኋላ እዳው ላይ ጨምረዋል። አሳፋሪ ነው። አሳፋሪ ነው። በተመሳሳይ በቀናነት እየተደራደርን ነው ያሉት ዴሞክራቶችም ጥያቄውን ለማጽደቅ ፈቃደኛ ሳይሆኑ ቀርተዋል። ሀኪም ጀፍሪስ በህግ መወሰኛው የተወካዮች ምክር ቤት ቀንደኛ ዴሞክራት ናቸው። አሜሪካ እንደገና ታላቅ እናደርጋታለን የሚሉትን አክራሪዎቹን በንጻሩ፣ ማጋ የሚባሉትን ሪፐብሊካኖች የባለጸጎችን ፍላጎት ለማሟላት እርስ በርሳቸው በሚገባ የተሳሰሩትን ሚሊዮነሮችና ቢሊዮነሮች ሀብት ለማሳደግ ነው። በመላው አገሪቱ ለሚገኙ ሰራተኞች አሜሪካውያን አይደለም። አሳፋሪ ነው። የቀደመው የሁለትዮሽ ስምምነት እስከ ፊታችን መጋቢት አጋማሽ ድረስ 100 ቢሊዮን የአደጋ እርዳታና ለአሜሪካ ገበሬዎችም በቢሊዮን የሚቆጠር ገንዘብ መንግሥት እንዲደግፍ የሚያደርግ ነበር። ይሁን እንጂ አዲሱ 1.5 ገጽ አዲሱ 1500 ገጾችን ወደ 116 ገጾች ዝቅ ያደረገው እቅድ በርካታ ተጨማሪ ሀሳቦችን ያካተተ ነበር። እቅዱ ከ3.8 በመቶ በላይ የበጀት መጣረስ የሚያስከትል ሲሆን፣ በተለይም ከ10 ዓመታት በኋላ ለመጀመሪያ ጊዜ ለህግ አውጪዎች የሚደረግ የደሞዝ ጭማሪን ያካተተ ነበር። ነገር ግን ቀደም ብሎ ረቡዕ ዕለት የዓለማችን ባለጸጋና የትራምፕ አጋር የሆኑት ኤሎን መስክ በኤክስ ማህበራዊ መገናኛቸው ላይ የግብር ገንዘብ መስረቅ ይቁም ብለው መጻፋቸው ሁኔታውን ቀይሮታል። የአሜሪካ መንግስት ብክነት መከላከል የዜጎች ተቋም የተሰኘው ድርጅት ፕሬዚዳንት የሆኑት ቶም ሻልስ ለአሜሪካ ድምጽ እንደተናገሩት እርምጃው አዲስ የአስተዳደር ዘይቤን ያሳያል ብለዋል። የሚባክኑ ወጪዎችን ለማስወገድ ባለፈው ጊዜና ዛሬ የሚደረጉ ጥረቶች ልዩነታቸው ማኅበራዊ ሚዲያው ነው። ግብር ከፋዮች ሀሳባቸው በምክር ቤት አባላት እንዲታወቅ ለማድረግ ትልቅ ዕድል አላቸው። የመንግስት ተቋማትን ወይም መርሃ ግብሮችን እንዲዋሃዱ የሚያደርግ ህግ ካለ ወዲያው በፍጥነት ተግባራዊ ሊደረግ ይችላል። በማህበራዊ ሚዲያ የተነሳ የበለጠ ፈጣንና አጠቃላይ ምላሽ ሊሰጥ ይችላል። ህግ አውጮቹ እስከ ዛሬ አርብ እኩለ ሌሊት ድረስ ስምምነት ላይ መድረስ ካልቻሉ በሚሊዮኖች የሚቆጠሩ የፌዴራል ሰራተኞች ላልተወሰነ ጊዜ ከስራ ገበታቸው ይታገዳሉ፣ አሊያም ያለ ክፍያ በነጻ ለምስራት ይገደዳሉ። በአሶሽየትድ ፕሬስ እና ከትሪን ጅፕሰን ለተጠናቀሩ ዘገባ ኤደን ገረመው ከዋሽንግተን ዲሲ